The voice of America. VOA. Ye, the America dims radio. Aviano. <music> የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በየቀኑ ከምሽት 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ሌዲ ማክቤስ መቤት ሆይ ማክቤስ ሞታ ሳያረዱት ነው። ይህንን ቱሞረን ቱሞረ የሚለውን መነባነብ የሚጀምረው ከተረዳ በኋላ ማክቤስ፣ ሽሹድ ሀፍ ዳይት ሂር አፍተር There would have been a time for such a word. Blue no, maybe የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ቢጁራን ዘረ ኢትዮጵያ በ23ስተኛ ዓመት ክብረ በዓሉ ለዕድሜ ልክ የጥበብ ሥራዎቹና ለማኅበረሰብ ላበረከተው አስተዋጽኦ በሸለመበት ወቅት ወደ ስቱዲያችን ጎራ ብሎ ስለ ጥበብና ሕይወት ካጫወተን ዘለጊ ያለ የተወሰደ ነው የሰማችሁት። በያዝነው ሳምንት መጀመሪያ ከአራት ዓመቱ ከዚህ ዓለም በሞት የተለየው ዘርፈ ብዙ ባለሙያው አንጋፋው ቅያኔና መምህር ተስፋ የገሰሰ ከእርሱ ትውልድ ከአንጋፋዎቹ አንጋፋዎች ራሳቸው፣ የቅርስ ያህል የገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገር ጭምር ለጠፋው የቅርስ ቅብብሎች በሕይወት ከቆዩ ጥቂት ጉምቱ ከያንያን ውስጥ አንዱ ነበረ። መቼም ሰው የመሆን ተፈጥሮ ሆንና አብዛኞቹን የእድሜና የሙያ ተጋሪዎቹን ከእርሱ ቀደም ብሎ ባለፉት ሁለት አስርት ዓመታት እድሜ ውስጥ እያጣን ነው። ከዚህ የደረስ ነው። አሁን ዛሬ ከሦስት የሙያ ልጆቹ ጋር ብዙዎች በፍቅርና በአክብሮት ጋሽ ተስፋዬ አንተ የሚሉትን ተዋናይ፣ አዘጋጅ፣ ጸሐፊ ተውኔት፣ ገጣሚ፣ ተርጓሚ፣ ደራሲና መምህር ረዳት ፕሮፌሰር ተስፋዬ ገሰሰን ሕይወትና ሥራ እንዘከራለን። እንዳልከው በጣም ብዙ ሰው ነው። ጋሽተሳይ ጋሽተሳይም እንግዲህ አንድ በጣም በማይበርድ የቲያትር ጥበብ ፍቅሩ ነው የማስታውሰው። ሁልጊዜ ይገርመኛል። ስልሳ ዓመት በላይ አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል። የገርማው አጋጣሚ ከሀረር ወደ አዲስ አበባ ዩኒቨርሲቲ መጥቼ ያኔ ሀሳቤ ወይ ኢኮኖሚክስ ወይ ጂኦግራፊ ለመማር ነው እና የቲያትር ዲፓርትመንት መኖሩን እንኳን አላውቅም። የሆነ ቀን ባህል ማዕከል ላይ በሶስተኛ ዓመት የቲያትር ተማሪዎች የቀረበ ተብሎ የገስተሰ ሰት ነው። ወደ ዲፓርትመንቱ እንደወስን የሆንኩበት መነሻ ባህል ማዕከል በር ላይ የተለጠፈ የገስተሰ ፖስተር ነው። በጣም እወደዋለሁ። ፐርሶናሊቲውን ሁለት ሰዎች ነው የምጠራው። በጋዜ ተስፋዬ ልክ እውነተኛ፣ ቅን እና የግንባር ስጋ ሀሳቡን ፊትለፊት የሚናገር ሃይማኖት አለሙ በአንድ ኢንተርቪው ወቅት አባ መርግ ነው የምንለው ሲል ሰምቸዋለሁ። አንተን ነው ያየት፣ ፊትለፊት ነው የሚነግርህ እና ዲፕሎማት አይደለም ግን ፊት ላይ ያለውን ጉድፍን ፊትለፊት ነው የሚነግር አለ። ታደሰ ወርቆ ጋ ነው የማነፃፀረው። ታደሰም እንደዚያ አይነት ሰው ነበር። እንደ ተስፋ የገሰሰ ሁሉ ዘርፈ ብዙ ባለሙያነት የተካኑት እውቅ የመድረክ ሰዎች ጌትነት እኔውና አለማየሁ ታደሰ ከአዲስ አበባ፣ አለማየሁ ገብረ ሕይወት ደግሞ ከዚህ ከዋሽንግተን ዲሲ ለየት ያለ አድናቆትና አክብሮት ስለተሰጠው መምህርና የሙያ አባታቸው እያወጉን አብረውን ያመሻሉ። ከተስፋዬ ገሰሰ ጋር ካደረግነው የቀደመ ደርዝ ያለው ወግም በመጠኑ እንሰማለን። አሁን የአዲስ አበባ መስኮት ሲከፈት ደግሞ ንጉሥ ያክሊሉ ለምሽቱ በታሪክ ማስታወሻው በምናብ ጉዞ ወደ 953 ይለናል። ዘመናችንና ጊዜያችንንም የሚያዛምድበት ትረካ አለው። እሁድ ታህሳስ 11 2013 ዓ ም ጤና ስክልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ? ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። በአዲስ አበባ ከተማ ልደታ ክፍለ ከተማ ወረዳ ስድስት ልዩ ቦታው ስልጤ መስጂድ ጀርባ እየተባለ በሚጠራው አካባቢ ለልማት በታጠረ ቦታ ላይ በፈነዳ የእጅ ቦምብ ሶስት ሰዎች ሲሞቱ አምስት ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ፀሐይ ዳምጠው ተጨማሪ አላት ዛሬ ከጠዋቱ ሁለት ሰዓት ተኩል በልደታ ክፍለ ከተማ ወረዳ ስድስት ልዩ ቦታው ስልጤ መዝጊር ጀርባ ለልማት በፈረሰ ክፍት ቦታ ላይ በፈነዳው የእጅ ቦምብ የሰው ህይወት ማለፉንና የአካል ጉዳት መድረሱን የአዲስ አበባ ፖሊስ ኮሚሽን አስታውቋል በአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት የሚዲያ አስተባባሪ ዋና ኢንስፔክተር ማርቆስ ታደሰ እንደገለጹት በቦታው የነበሩ ሶስት ወጣቶች የፍንዳታው ሰለባ ሆኗል ይባላል እዛ ጀርባ ለልማት ተብሎ የተከለለ ቦታ አለ የፈራረሰ ቦታ እዛ ቦታ ላይ ነው ቦምቡ የፈነዳው እንግዲህ ሶስት ልጆች ሆስፒታል ከገቡ በኋላ ህይወታቸው እንዳለፈ ነው ማድረግ የሚያሳየ ህክምና ሲደረግላቸው ቆይተው ነው የሞቱት ማለት ነው ከባድና ቀላል ጉዳት የደረሰባቸው አምስት አሉ እንደውም አንደኛው በጣም በክፉኛ እንደተወሰ ስለ በተለያዩ ቦታዎች በምጣሉ ቦምቦችና ፈንጂዎች ንጹሐን ሰለባ መሆናቸውን ያስታወሱት ዋና ኢንስፔክተር ማርቆስ፣ ህብረተሰቡ ምንነታቸው ያልታወቁ አጠራጣሪ ነገሮች ሲያጋጥሙት ከመነካካት በመቆጠብ ለምመለከታቸው የጸጥታ አካላት ጥቆማ ማድረግ እንደሚገባ መልእክት አስተላልፏል። ካለ ሁኔታ ጋር በተለያዩ ቦታዎች ላይ ከባድ መሳሪያዎች ማለት የሚፈነዱ ነገሮች፣ ጉዳት ላይ ያስከትሉ የሚችሉ ነገሮች እየተገኙ ነው ያሉት። እንግዲህ በህብረተሰቡ ጥቆማ ነው ብዙውን ነገር እናደርገው። በተቻለ አቅም እንግዲህ አዲስ አበባ ፖሊስ ኮሚሽንና ሌሎች የጸጥታ አካላት በዚህ ሰዓት ላይ ስታንድ ባይ ላይ ነው ያለ ነው። ሀያ አራት ሰዓት እንቅስቃሴ እያደረግን ነው። እንግዲህ ወንጀል ፈጻሚዎቹ እንደዚህ አይነት ወንጀል የሚፈጽሙት ከለላ ወይንም ምቹ ሁኔታን በመጠበቅ ነውና እነዚህ የፈራረሱ ቦታዎች ዘንዳ እንደዚህ ሰው የማይደርስባቸው ቦታዎች ምቹ ሁነው ቦታ ምቹ ሁኔታ ፈጥሮላቸዋል ብለን እናስባለን ና እንደዚህ አይነት ቦታዎች ላይ ነው ቦምቦቹ ተጥለው የሚገኙት። ስለዚህ እንግዲህ ከፍተኛ ጥንቃቄ መደረግ አለበት፣ በተደጋጋሚ መልእክት እያስተላለፍን ያለ ነው። በተለይ ወላጆች ልጆቻቸውን መከታተልና መጠበቅ አለባቸው ያሉት ዋና ኢንስፔክተሩ የፍንዳታውን ምክንያት በምርመራ ሂደት እየተጣራ መሆኑን ገልጸው የምርመራ ውጤቱ እንደተጠናቀቀ ለሕብረተሰቡ ግልጽ ይደረጋል ብለዋል። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ። ጸሐይ እናመሰግናለን። ከ16 ሚሊዮን ብር በላይ ወጪ የተደረገባቸው መድኃኒቶችና የህክምና መገልገያዎች በትግራይ ክልል ለሚገኙ ጤና ተቋማት መሰራጨታቸውን ጤና ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ዛሬ ባወጣው መግለጫ ባለፉት ሁለት ሳምንታት ከ16 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ መድኃኒቶችና የህክምና መገልገያዎች በትግራይ ክልል ለሚገኙ ለተለያዩ ጤና ተቋማት በኢትዮጵያ መድኃኒት አቅራቢ ኤጀንሲ በኩል ማሰራጨቱንና መድኃኒቶቹና የህክምና መገልገያዎቹ በመቀሌ በአዲግራትና ሽሬ ከተሞች ለሚገኙ ሆስፒታሎችና ጤና ጣቢያዎች ለእያንዳንዳቸው ሶስት በአጠቃላይ ዘጠኝ መድኃኒት የጫኑ ተሽከርካሪዎችን በማጓጓዝ እንዲደርሳቸው መደረጉን ገልጸዋል። የብሪታንያ ሳይንቲስቶች በቅርቡ በሀገሪቱ እየተዛመተ ያለው አዲሱ የኮሮና ቫይረስ ዝርያ ከቀናት በፊት በወጡት ክትባቶች የማይበገር መሆን አለመሆኑን ለማረጋገጥ በመጣጣር ላይ ናቸው። አዲሱ አይነት ኮሮና ቫይረስ በደቡባዊ ኢንግላንዷ ኬንት ክፍለ ግዛት ውስጥ ባለፈው ሳምንት እሁድ መጀመሪያ የተገኘ ሲሆን የሀገሪቱ ሳይንቲስቶች መጀመሪያ ላይ ባደረጉት ጥናት አስቀድሞም ከነበሩት የኮሮና ቫይረስ ዝርያዎች ጋር ሲነጻጸር በፍጥነት የተዛመተ መሆኑን ደርሰውበት ነበር። ዛሬ ጣሊያን፣ ኦስትሪያ ና ቤልጅየም የአዲሱን የኮሮና ቫይረስ ዝርያ መዛመት በፈጠረው ስጋት ቀደም ብላ ኔዘርላንድስ የወሰደችውን እርምጃ በመከተል እነሱም ወደ ብሪታንያ የሚደረጉ በረራዎችን ከልክለዋል። ሌሎች አውሮፓ ሀገሮችም ተመሳሳይ እርምጃ ለመውሰድ እያሰቡ መሆናቸው ታውቋል። የዓለም የጤና ድርጅት በበኩሉ አዲሱን የኮሮና ቫይረስ ዝርያ በተመለከተ ከዩኬ ባለስልጣናት ጋር እየተነጋገረ መሆኑን ገልጾ ያሉትን መረጃዎችና ያሏቸውን የጥናት ውጤቶችና ቀጣይ ክትትሎች ያሳውቁናል ብሏል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን አርብ እለት ከሚኒስትሮቻቸው ጋር ስብሰባ ያደረጉ ሲሆን ትላንት ለጋዜጠኞች በሰጡት ቃል የኮቪድ-19 ክትባት አዲሱን የቫይረሱን ዝርያ በሚገባ እንደማይከላከል እስካሁን ማስረጃ የለም፣ ሆኖም ስለ ቫይረሱ ብዙ የማናቀው ነገር አለ ብለዋል። አዲሱ የኮሮና ቫይረስ ዝርያ ከቀደመው ቫይረስ በሰባ ከመቶ በይበልጥ የሚዛመት መሆኑንም ጠቅላይ ሚኒስትሩ ተናግረዋል። የለንደንና የደቡባዊ ኢንግላንድ ነዋሪዎች ከቤት እንዳይወጡ መመሪያም ሰጥተዋል። ከሌላ አካባቢ ወደ ለንደንና ወደ ሌላውም የደቡባዊ ኢንግላንድ አካባቢ መግባትም መውጣትም ይከለከላል። የገናን በዓል በታቀደው መሰረት ልናከብረው አንችልም ብለዋል ቦሪስ ጆንሰን። የሀገሪቱ የጤና ሚኒስትርም አዲሱ ቫይረስ ከቁጥጥሩ ውጪ ሆኗል። የብሪታንያ ሕዝብ በተለይም የለንደንና የደቡባዊና ምስራቃዊ ኢንግላንድ ነዋሪዎች ቫይረሱ ይዞኛል ብለው በመቁጠር በዚያ ደረጃ ጥንቃቄ ያደርጉ ሲሉ አሳስበዋል። በመላው ዓለም ከ76.3 ሚሊዮን በላይ ሰው ለኮሮና ቫይረስ መጋለጡን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ ዕለታዊ መረጃ ማዕከል አስታውቋል። በቫይረሱ በተጋለጡ ሰዎች ከፍተኛውን ቁጥር በያዘችው ዩናይትድ ስቴትስ ከ17.5 ሚሊዮን ሰው በላይ በቫይረሱ የተያያዘ ሲሆን ህንድ ከ10 ሚሊዮን በላይ እንዲሁም ብራዚል ከ7 ሚሊዮን በላይ ባሏቸው ተጋላጮች ቁጥር ሁለተኛ ና ሶስተኛ ናቸው። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ከ ሶስት መቶ አስራ ስድስት ሺህ ሰው በላይ ህይወቱ አልፏል። አድማጮች፣ ዜናው በዚያ በቃ። ከቀሪ የእሁድ ምሽት መሰናዷችን ጋር አብራችሁን ቆዩ። ጤና ስጥልኝ። ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እንደምናመሻችሁ፣ እንደምንሰነበታችሁ ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። እሁድ ታሐሳስ 11 2013 ዓ ም የራዲዮ መጽሔት ጀመረ። በደንብ እያስተዋወቅኳቸውንና ሌሎች ቅንብሮች ይዘን ከቁም ነገሩም ከለዛውም እያልን አብረን እናመሻለን። ወደዚያ ከማምራታችን አስቀድመን ታዲያ በመጽሔት ወግ መሠረት ሳምንቷን መርጠ ግጥም እናስቀድም። ሹመት ሽልማት ለሹመት ሽልማት የታደሉት ሁሉ ቢሻ ይጀነኑ ቢሻ ይሸልሉ። እኔስ በበኩሌ ካጀብ ተገልዬ እንደ ፍላጎቴ ልኑር ብምርጫዬ ሹመት ሽልማቴ ይህ ነው አለኝታዬ። ንጉሥ የወደደው ዙፋኑ የተጠጋ መልአክን ይመስላል ክንፉን ይዘረጋ። ዋ ይሻለዋል ቢይዝ ኩራቱን በወግ በፈካበት ፀሐይ እንዳይጠወልግ ቅዱስ ነበልባል ነው ሲጠጉት ይፋጃል ቢከፋም ቢለማም ቢርቁት ይበጃል ስንቱ የጦር ጀግና የሺህ ድሎች ጌታ ጠላትን ረፍርፎ አሳዶ የረታ በአንዲት ቅንጣት ስህተት በኢምንት ወለምታ ማረጉን ተገፎ ተዋርዶ ተመታ። እኔ ሻል ከሁሉም ከምኑም የሌለው ቆሽቴን ከማቃጠል ከሹምሽር የቀረው ከመወዳትና ከመወደው ድርሰት ማንም ሰው ሳይለየኝ ኖር ያለው ስደሰት። ታዲያ እልል ልበል እንጂ እልል ባሌ ሆይ፣ ተስፋና ክፍስት አንድ አይደሉም ወይ? ጎ ሲቀድ በሚል ርዕስ ተስፋ የገሰሰ በኢትዮጵያ ዘመን አቆጣጠር በ20 ዓ ም የ50 ዓመታት የተመረጡ ግጥሞቹን አካቶ ካሳተማት የግጥም መድብል ባገኘናት ለሹመት ሽልማት በተሰኘችውና ለምሽቱም የራዲዮ መስኔት መክፈቻ በመረጥናት የተስፋ የገሰሰ ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስልት እናስከትል።

አንዲት እንደ ጉባኤ ቀና አለች እና እኔም ዘርፍያታለሁ። ከበደ ሚካኤል እንዲህ ብለው ይገኛሉ፣ ለሁሉም ጊዜ አለው ብለዋል ሰለሞን። ልጠይቀው ነበር በተገናኘን ሞት የሚሞትበት ጊዜው መቼ ይሆን እኔ ፈቃዳቸውን ሰ ዘፊያቸዋል ሞት የሚሞትማ ክርስቶስ በስርዐቱ ዳግመኛ ሲመጣ የሞተው ሲነሳ፣ የሚሞት ሲታጣ፣ ሞት ከናካቴው ይሆናል ሞቱ በክርስቶስ ምጽዓት

በመንደርደሪያ የጠቆም ያደረግኩት ነው ከእርሱ ትውልድ ከአንጋፋዎቹ አንጋፋዎች ራሳቸው የቅርስ ያህል የገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገርም ጭምር ለጠፋው የቅርስ ቅብብሎች ማሳያ ሆነው በሕይወት ከቆዩ ጥቂት ጉምቱ ከያንያን ውስጥ አንዱ ነበር። በያዝነው ሳምንት መጀመሪያ በሰማንያ አራት ዓመቱ ከዚህ ዓለም በሞት የተለየው ዘርፈ ብዙ ባለሙያው አንጋፋው ከያኒና መምህር ተስፋዬ ገሰሰ ሕይወትና ሥራውን ልንዘከር ከሙያ ልጆቹ ሦስቱን ጋብዘናል። አሁን ለየት ያለ አድናቆትና አክብሮት የተቸረውን መምህርና ከያኒ ሕይወትና ስራዎች ሊያወጉን በራሳቸው መንገድ ዘርፈ ብዙ ባለሙያነቱን የተካኑ እውቅ የመድረክ ሰዎች ጌትነት እኔውና አለማየው ታደሰ ከአዲስ አበባ፣ አለማየው ገብረ ሕይወት ደግሞ ከዚህ ከዋሽንግተን ዲሲ በስልኩ መስመር ተገኝተዋል። እንግዶች አመሰግናለሁ። እንኳን ደናመጣችሁ፣ እንኳን ደናመጣችሁ። በጣም በተለየ የሀዘን ዜና ባለበት ሁኔታ ውስጥ ነው ያገኘኋችሁ። ቃጭ ተስፋዬ ከጥቂት ቀናት በፊት ከዚህ ዓለም በሞት ተለይቷል። ሀዘን ባሻገር ህይወትና ስራውን ትውስታችሁንም ጨምረን የምንዘከርበት ፕሮግራም ላይ ነው የጋበዝኳችሁ። ጌትነት እና አለማየሁ በርከት ካለ አመታት በፊት የኢትዮጵያን ቲያትር ታሪክ የሚዘክረ ወደኋላ በርካታ አመታት ተመልሶ ከመሰረቱ ቲያትር የጀመረበትን እናም በወቅቱ ያለበትን ደረጃ የሚመለከት ዝግጅት ላይ አራት ሆናችሁ አሁን በዚህ ውይይት ውስጥ የሌለችውን ሙሉ አለታደሰን ጨምሮ ከጋሽ ተስፋዬ ጋር በውይይት አግኝቻችሁ ነበረ። እንግዲህ ከዚያ በኋላ ለመጀመሪያ ጊዜ ማግኘቴ ነው። ለአድማጮች ግልጽ ለማድረግ ሁለት አለማየዎች ናችሁ። አለማየው ገብረ ሕይወት በተለያዩ ፕሮግራሞች ቅርብም ስለሆንክ እናገኝሃለን። ብዙ ስለሆነ ሰው ነው የምንነጋገረው ተዋናይ፣ አዘጋጅ፣ ገጣሚ፣ ደራሲ በመድረክ ቲያትር እንኳን ሁሉንም ዘርፎች የሚሰራ፣ ተርጓሚ፣ መምህር፣ ጸሐፊ ተውኔት። እስኪ እንደ ቅርብ ወዳጃችሁም፣ እንደ ሙያ አጋራችሁም፣ መንገድ እንዳሳያችሁም ሰው የቲያትርንም ሕይወት ታሪክም ወደኋላ እንድትመለሱ ትውስታችሁን እንጋራ። ጋሽ ተስፋዬን እንዴት ነው የምታስታውሱት? ጌትነት ከአንተን ጀምርና በየተራ ትቀባበላላችሁ። እንዳልከው በጣም ብዙ ሰው ነው ጋሽ ተስፋዬ። ጋሽ ተስፋዬም እንግዲህ አንድ በጣም በማይበርድ የቲያትር ጥበብ ፍቅሩ ነው። እኔ የማስታውሰው ሁልጊዜ ይገርመኛል። ስልሳ ዓመት በላይ አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል እና እስካሁን እስከ መጨረሻው አሳ ድረስ እንዲሁ በጣም የጋለ የቲያትር ፍቅር የነበረው ሰው ነው። በተረፈ በቀላሉ ለመግለጽ እኮ እንዳልከው በጣም አስቸጋሪ ነው ጋሽ ተሳይ እና የተለየ ባህሪ ያለው ሰው ነው። ቅን ነው። ደግ ነው። ተቆርቋሪ ነው። ለሙያውም ለባለሙያውም፣ ወጣቶች እንዲያድጉ እንዲበቁ ሽንጡን ገትሮ የሚሟገት ነው። አሁን አንዳንዴ የበፊቶቹ የኋለኞቹ ሲመጡ የመገፋፋት ነገር አለ ይባላል። ጋሽ ተስፋዬ ጋር ይሄ ሁሉ የለም እና በጣም ሙሉ ሰው ነው። ቀጥተኛ ሰው ነው። ባለፈው እንግዲህ ከሁለት ወር በፊት ነው። ሰማንያ አራተኛ ዓመቱን በሁለት ሻ በሻ አክብረን ነበር። እንግዲህ ከሁለት ወር በኋላ ይኸው በመሀላችን የለምና እስከዛ ሰዓት ድረስ ከፍቅሩ ጋር የኖረ ነው። ትያትር ተርጓሚነቱ፣ መምህርነቱ በተረፈ የቲያትር ቤት ምርጥ አስተዳዳሪም ነው። ብሔራዊ ቲያትርን ስራ አስኪያጅ ሆኖ ሲሰራ ነው እኔ ወደ ብሔራዊ ቲያትር የተቀላቀልኩት እና ለአጭር ጊዜም ቢሆን በቅርበት ያገኘሁት እና ከዛም በላይ ቲያትር ቤቶች እንዲስፋፉ አሁን በቁጥር እንዲየመነመኑ ሊሄዱ በክፍላተ ሀገር ደረጃ ወሎን፣ የጎጃሙን፣ የጎንደሩን በብሔራዊ ቲያትር ስር እንዲቋቋሙ ያደረገ ለባለሙያዎች በጣም ብዙ ጥቅሞችን ያስጠበቀ የጥበብ ሰው ነው እና የአስተዳደር ሰውነቱም አለው። የቲያትር ማኔጀርነት የአስተዳደር ሰውነት ብልሃል ጌትነት። በጣም አስገራሚ ጊዜ የምታነሳልን ይመስለኛል። እንዳልከው በስራ መጀመሪያ ግድም የገጠመህ በውጭ ከምታውቁት ስራ ላይ ስትሰማራ ከአብረውት ከሚሰሩት ወይም ከሚያስተዳድራቸው የተማርከውንም ጨምሮ የተናገርክበትን አጋጣሚ ሰምቻለሁ። ቆየት ብለን እናነሳለን። አለማየሁ ወደ አንተ ልምጣ። እዛው አዲስ አበባ ልቆይና አድማጮች እንደ ግሜ ላስተዋውስ። አለማየሁ ታደሰ አዲስ አበባ፣ አለማየሁ ገብረ ህይወት ዲሲና ስለ ጋሽ ተስፋ ያላችሁን ትውስታ እንድትነግሩኝ እንደ በጠቅላላይ ከሚሰማችሁ ስሜት እንጀምርና በተለያዩ ሚያ ዘርፎች በመምህርነቱ ያለውንም በተለያዩ የጥበብ መስኮች የሚሰራቸውን አንዳንዱን እየነቀስን እንጫወታለን። እስኪ እንግዲህ ቀደም ብዬ እንደጠቆምኩት ህይወቱን መዘከር ምናልባትም ጋሽ ተስፋዬ ሊመርጠው በሚችለው መንገድ የእሱን ህይወት ከፍ አድርገን ለማየት የምንሞክርበት ነው። ምንም እንኳን ገና ትኩስም ቢሆን ሐዘናችሁ ይበልጡን የጋሽ ተስፋዬን ህይወት ወደሚመለከተው ነው የምናዘነብለው። አለማየሁ፣ ከጋሽ ተስፋዬ የጥበብ ልጆች አንቱ ብለው ከሚጠሩ ጥቂቶች ውስጥ ትመስላለሁ። እስኪ ጀምርልን ይገርማ ወዳጣሚ ከሀረር ወደ አዲስ አበባ ዩኒቨርሲቲ መጥቼ ያኔ ሀሳቤ ጭንቅላቴ ውስጥ የነበረው ወይ ኢኮኖሚክስ ወይ ጂኦግራፊ ለመማር ነው። እና የቲያትር ዲፓርትመንት መኖሩን እንኳን አላውቅም። የሆነ ቀን ባህል ማዕከል ላይ በሶስተኛ ዓመት የቲያትር ተማሪዎች የቀረበ ተብሎ የጋዝተሰ ክሰት ነው። ሀይ ስኩል ትንሽ እንቅስቃሴ ምናምን ነበርና ይሄ ነገር አለ እንዴ የሚል እንደወስን ወደ ወደ ዲፓርትመንቱ እንደወስን የሆንኩበት መነሻ እዛ ባህል ማዕከል በር ላይ የተለጠፈ የጋሽ ተስፋዬ ፖስተር ነው። እሱን አላስታውሰውም። ከዛ በቃ ምረጡ እና ወደ ዲፓርትመንት ግቡ ሲባል የመጀመሪያ ምርጫ አድርገን ኦዲሽን ነበር። እያንዳንዱ ዲፓርትመንት ሲገልጽ ጋሽ ተስፋዬ ነበሩ እንትን የሚሉት የቲያትር ዲፓርትመንትን። በቃ ማንም ማንም የትኛውም ዲፓርትመንት የራሱን ዲፓርትመንት እንደዛ አስተዋውቁ አውቅ ፍላጎት የሌለውን ሰው ሁሉ እንኳን የሚያነሳሳ ነው። እና እንግዲህ ሁሉም ዲፓርትመንት ሰምታችሁታል። ሕግ አለ፣ ሐኪም አለ፣ ምን አለ። ይሄ ሁሉም የሚጠቀልለው ሙያ ይሄ ቲያትር ነው። በቲያትር ውስጥ የሕክምናው የጦርነቱ፣ የቤተሰብ አስተዳደሩ፣ የምኑ ሁሉ ነገር ያለበት ጠቅልሎ የያዘ ሙያ ነው። በዛ ላይ ሁሌ ከሕዝብ ፊት የሚመራ ሙያ ነው እና ወደዚህ ብትመጡ በጣም ደስተኛ ትሆናላችሁ፣ የሚል በጣም ሞቅ ያለ አቀራረባቸውን ታውቀዋለህ፣ ከፍ አድርገው ነው የገለጡት። እና ከዛ የመጀመሪያ የቲያትር ትወና የትወና ኮርስ በጋሽ ተስፋዬ ነው ያገኘሁት። ጌታቸው ታረቀኝ ገና ተመርቆ ወጥቶ አሲስታንት ሆኖ ሁለቱን ነው። እና የሚያስተምሩበት መንገድ እንዳንፈራው እንዳንፈራው፣ ምክንያቱም እንግዲህ አብዛኞቻችን ሁሉም ማለት ይቻላል ኤሌመንታሪ ትምህርት የለም፣ ሃይስኩል ስለ ቲያትር ስለ ድራማ የለም። ምን እንደሆነ እንኳን አናቅም። ሀ ብለን የምንጀምረው ዩኒቨርሲቲ ነው። ሌላው ሀገር አብረው ገና ከኬጂ ጀምሮ ተውነው ድርሰቶቻቸውን አንብበው ነው የሚያድ እኛ እንግዲህ ዩኒቨርሲቲ ደረጃ ስንደርስ ነው ሀ ብለን ድራማ ምንድን ነው ገጸባህሪ ምንድን ነው የሚለውን ሁሉ ጀምረን የምንማረው። ስለዚህ ይከብዳል፣ ግን በጣም በቀለለና ፍቅር በሚያስይዝ መንገድ ነው ያስተማሩት። ሰሞኑን የዋልታ ቴሌቪዥን ከማረፋቸው ይሆን አንድ ወር ነው እንደዚህ አካባቢ ኢንተርቪው አድርጎ የነበረ፣ እዛ ላይ አንድ አንድ ዳያሪ የተዋናይ ዳያሪ ብለው ያስተምሩን የነበረ የጻፉልኝን አስተያየት አይቼው አስታውሾ ለዛ ለኢንተርቪው ተጠቅመዋለሁ። እና ለእያንዳንዳችን የሚሰጠው አስተያየት እኛም ሁሉ ተማሪ ማኔጅ አድርጎ ስሜት ተረድቶ ያለበትን ድክመቱን ያለውን አሪፍ ነገር ተረድቶ እንደዛ አይነት ዝርዝር በሆነ ያለመታከት የማስተማር ፍቅር እንግዲህ ከቅርብ ጊዜ ድረስ ያስተምሩ ነበር። በዚህ ደረጃ መገኘት በጣም በጣም በጣም ከባድ ነው። ከዛ ደግሞ አብረን ለመስራት ያጋጠመኝ የማንያዘዋል እንደሻው ፊልም ነው። ደስ ደሞና እዛ ላይ በቃ

ሰው እንደዚህ ያወራል። እንዴት ትልቅ ሰው እንደዚህ ቅልል አድርጎ ይህንን ከባድ ነገር ሰው የሚያፍርበትን እንደዚህ ይናገራል። ሁሉም ነገር አብረው እጅ ላይ አድርገው ነው የሚያሳዩት፣ እና በጣም የሚገርም ስብእና ነው ያላቸው። መልካም። አለማየሁ ጋሽ ተስፋዬ አንተ እንድትል አላስገደደህም። በደንብ እንደምትቀርበው በሙያም በጣም በቀረበ ስሜት ሲናገር ሰምቻለሁኝ። አንተ እንድትል ጠይቆ አያውቅም እኛ ጋር አለምልልስ እንኳን አንተ በሉ ነው የሚለው እና እኔም እንደ ቀላል አብጌ ነው የተቀበልኩት። አልተገደድክም በጋሽ ተስፋዬ እኔ በምገልጽበት ቦታ በሌሉበት ነው የማወራው። ፊትለፊትም እርስዎም አንቱም ለማለት የሚያስደፍር ጨዋታና እንትን አልነበረም፣ ቅርበትና ያ ነገር ውስጤ እንደተቀመጠ ነው ያለው። ለራሴም የሆነ አንዳንዴ ኦድ ይሆንብኛል እንደዚህ እያልኩ ስናገር ካለው ካለው ፍቅርና አክብሮት አንቱ ማለት ማራቅ ሊሆን ይችላል፣ ግን በቃ አንድ የገባ ነገር አለ። እንግዲህ የጋሽ ተስፋዬን ሕይወት ስንዘከር ምንም እንኳን ገና የሀዘኑ ስሜት ከውስጣችሁ አልወጣ አንድ ታላቅ ሰው ማጣታችሁን በቅርበት የሚሰማችሁ መሆኑን እረዳለሁ። የተለዋወጠ ስሜት ቢሰማችሁም ከጋሽ ተስፋዬ ጋር ወይም ስለ ጋሽ ተስፋዬ ሲወራ ቀለል ባለው ስሜትም ነው እና አለማየሁ ወደ አንተ ልምጣ፣ ወደ ዋሽንግተን ዲሲ አለማየሁ አለማየዎችን፣ እያፈራረቁ ስጠራ አድማጮች፣ የትኛው እንደሆነ ዩ ነው። ስለ ጋሽ ተስፋዬ የሚነገረው ነገር ብዙ እንደመሆኑ ከሙያ እስከ ህይወት ድረስ አቅጣጫውን ለመለየት ሁሉ እስኪቸግር ድረስ ይሄዳል። በመልክ በመልኩ የምታወሯቸውን ነገሮች ለማደራጀት ሞክሬያለሁ። ግን እስኪ አሁንም ከጠቅላላው ስሜት አለማየሁ እዚህ ወደ ዩናይት ስቴትስ በመጣበት ጊዜ በ2015 ለሲድ ሽልማት ድርጅት በተሸለመበት ጊዜ ከአንተ ጋር ነበር በአብዛኛውን ጊዜ የሚያጠፋው። ሌላ ቀርቶ ወደ እኛ ጋር እንኳን አብራችሁን የመጣችሁት። ከዚያ በኋላም ብዙ የጥበብ ምሽቶች አብረን አሳልፈናል። ከከተማ ወጣ የሚባልበትን ጨምሮ አብረህ የምታሳልፍባቸው ብዙ ጊዜያት ከነበራቸው ሰዎች ውስጥ አንዱ ነበር። እንደ ርቀቱ አይደለም። ምናልባትም ወደ ኋላ ሄደ፣ እንደ ጌትነትና እንደ አለማየሁ ደግሞ የትምህርት ቤትም የሙያ መስክ አጋጣሚዎችንም ልትጨምርልን ትችላለህ። እስኪ ግን ከዩናይት ስቴትስ ተነሳ። አለማየሁ፣ እሺ እንግዲህ ያው ጋሽ አስፋዬ በጣም ቅድም አሌክስ የተቸገርበትን ነገር አውቀዋለኝ። አንዳንድ ጊዜ እኔ ለምሳሌ አቶ መንግስቱን አብየ መንግስቱን በጣም በጣም ከሚቀርባቸው ውስጥ አንዱ ነበር። ተማሪ ሆኝም ማለት ግን አንቱ እየጀምሬ መውጣት አልቻልኩም። አንዳንዱ አሁን ጋሽ መንግስት ይሏቸው አሉ። አንዳንድ ግን እንደዚህ ይቸግረሃል። ከጨጋይን የመጀመሪያ ቀን ሶስተኛ ዓመት ተማሪ ሆኝ ቢሮ ሄጄ ልጠይቀው ቢሮ ኮኖ ኮክቼ ገብቼ እኔ እንደ ቆምኩ እሱ ቁጭ ብሎ ኋላ ተነሳ ቆመ እና ስንዳወራ ገጨጋይ ላናገርነ የመጣ በቃ አንተ አልኩት። ከዛ በኋላ አንተ ብየጨረሽመጨረሻ ድረስ እና እንደዚህ ቀላል ነው። ጋሽ ተስፋዬ ግን ይቸግረሃል። አሁን የአሌክስ እንትን እረዳዋለሁ እና እዚህ ሲመጣ እንግዲህ ያው በፊትም ወዳጆች ነበርን። በጣም ቀርበዋለሁኝ፣ በጣም እወደዋለሁ ፐርሰናሊቲውን። እውነቴን ነው የምነግርህ፣ ሁለት ሰዎች ነው የምጠራው በቃ በጋሽ ተስፋዬ ልክ እውነተኛ፣ ቅን እና የግንባር ስጋ ሀሳቡን ፊት ለፊት የሚናገር ሃይማኖት አለሙ በአንድ ኢንተርቪው ወቅት አባ መርግ ነው የምንለው ሲል ሰምቸዋለሁ። አንተን ያየህ ፊት ለፊት ነው የሚነግርህ፣ እና ዲፕሎማት አይደለም ግን የሚነግረን ደግሞ እውነቱን ነው አለ። ፊት ላይ ያለውን ጉድፍን ፊት ለፊት ነው የሚነግርህ አለ። እና ሲቀርብህም እና የዚህ አይነት ግልጽ የሆነ ሰው ነው እና በጣም ወደዋሉ። እኔ ከታደሰ ወርቁ ጋር ነው ማነጽ አጽሮ ለምን መሰለህ ታደሰም እንደዚህ አይነት ሰው ነበር። ሌላው በአርቲስቱ አርቲስት አካባቢ አሁን የምልህ በቲያትር ቤቶች አካባቢ ፊት ለፊት አንዳንድ ጊዜ ታመሰግነው ከጀርባ የምትለው ነገር አለ ግን በጋሽ ተስፋዬና በታደሰ ወርቁ ላይ እኔ ባረኩት እንደ መለስተኛ ዳሰሳ ምልሰቦችን ብዙ አናገር ያለው ጋሽ ተስፋዬን በተመለከተ እና ተመሳሳይ ነው። ሁሉም አንድ አይነት ከትልቅ እስከ ትንሽ። አሁን እንግዲህ ጌትነት ተማሪ ሆኖ ሲገባ የነበረውን ስናገር ትላንት ሰምቼዋለሁ። ከእሱ በፊት የገቡ ኋላም የመጡት ነባሮቹም በጋሽ ተስፋዬ ያላቸው አክብሮት እና የሚናገሩት በፊት ለፊትም ከጀርባ የሚናገሩት አንድ ነው። ሁሉም ማለት በሚቻል ሁኔታ ስለ እሱ ፐርሶናሊቲ ይስማማሉ። ምን አይነት ግልጽ፣ ምን አይነት ቀና ሰው ሁሉን አክፋሪ፣ እና ቤተሰባዊ እንደነበር እና ይሄን ባህሪ እዚህም በመጣበት ጊዜ አይቼዋለሁ እና እዚህ አብሬው ስዞር እንዳልክ ስንሄድ ማወቅ የምፈልገው ስለ እሱና ስለ አለፉ ሰዎች አሁን ስለጋጅ ጸጋይ እንዲነገረኝ፣ ስለ አብይ መንግስቱ እንዲነገረኝ እኔ የማላውቀውን የልጅነታቸውን፣ የወጣትነታቸውን፣ የጉልምስናቸውን እና ሌሎችም አሁን ጋሽ ሙልጌታ እዚህ ነበር። ሙልጌታ ሎ እንድ ብቻ በመሀላቸው የሆነ አቤ ጉበኛም በተመለከተ እና ስለ እነሱ ሰዎች እንዳወራኝ ነበር ይነበር ማድረገው እና ተገናኝተን ሳናስበው ይመሻል እና የመንበረ ትደውሉና አንተ መድኃኒቱን ሰጠኸዋል ስለች መጣ ነበር አበራ ወስደዋል መድኃኒቱ ላለች እና አዎ አይ ወስደዋል እንደዚህ ላለ ሳናስበው እና ጋሽ ተስፋዬ ጋር ሆነ አይጠገብም ጨዋታው ግልጽ ነው። እንዳልኩ ብዙ ነገር ነው የምታገኝበት። እና እዚህም እናንተም ጋር ስናመጣ የሆነውን ነገር ሁሉ ታውቃለህ። ሽርሽር በሄድንበትም ጊዜ አንዳንዴ ልክ ሃይማኖት እንዳለው የእሱ ግልጽነት ከመስመር ያልፍና ሰዎችን ሊያሰኝ ይችላል እና ይሄ አባ መርግ የተባለው ነገር ያው ያጋጠመን ታውቃለህ። አሁን እዚህ ላይ ስማሳት ብዙ አያስፈልግም፣ ግን በቃ እኔ ይሄ ነገር ይታየኛል እና ግን በጥቅሉ ምን ቅድም ጋሽ ጸጋዬን ካነሳው አይቀር አስፋውን ለገብርኤል የሚባል ጋሽ ተስፋዬ ላይ ሕይወት ታሪክ ሊሰራ የኛ ባች ነበርና እኔ ጋሽ ጸጋዬን አናገር የመጣው ስለው ሌላ ጊዜ እባክህ ውሰደኝ ኔን ማብረህ ነው አስተዋውቀኝ እና እንጠይቀው ስለ ጋሽ ተስፋዬ አለ ና ይዞ ሄድኩኝ። ምን አለ ጋሽ ጸጋዬ ተስፋዬ ገሰሰ የመድረክ ንጉስ ነበር። ሀምሌትን ሲጫወት ብታዩት ይሄን ንጉስነቱን ታረጋግጡ ነበር አለ ጋሽ ጸጋዬ። እንደዚህ ነው በቃሉ ያለ እንግዲህ ጋሽ ጸጋዬ ምስጋና ላይ ቁጥም ነው ማለት በጣም ማወቅ አለበት፣ ወይም በደጋግሞ ማየት አለበት እና እንደዛ ነበር ያለው። ሌላው ጌትነት ትላንትና ዩቲዩብ ላይ ያየሁት ብሔራዊ ቲያትር ሽኝት ስነስርዓት ላይ ሲናገር ከሰማሁት ተማሪ ሆኝ ያየሁት ከአብየ መንግስቱ ጋር የነበረውን ቅርበት ነው ንጋሽ ተስፋ የታላቁን ኢትዮጵያዊ ከያኔ ተስፋዬ ገሰሰን ህይወትና ስራዎች ለመዘክር ከዕውቅ የመድረክ ሰዎች ጌትነት እንየው፣ አለማየሁ ታደሰና አለማየሁ ገብረ ሕይወት ጋር የጀመርነውን ወግ ነው የተከታተላችሁት። አድማጮች፣ ወጋችን አላበቃም። ሙሉ ውይይታቸውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን ሦስቱም ከያኔያን እንግዶቼን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች ቀጥለን ታዲያ በቃላችን መሰረት የዩናይት ስቴትሱ የኢትዮጵያውያን ሽልማት ድርጅት ማህበረ ገዩር አንዘር ኢትዮጵያ የዛሬ አምስት ዓመት በ23ኛው ዓመት ክብረ በዓሉ ለዕድሜ ልክ የጥበብ ስራዎቹ እና ለማህበረሰብ ላበረከተው አስተዋጽኦ ተስፋዬ ገሰሰን በሸለመበት ወቅት ወደ ስቱዲያችን ጎራ ብሎ በኪነ ጥበብና መጠነ ሰፊ የህይወት ጉዳይ ዙሪያ ካጫወተን ደርዝ ያለው ወግ በመጠኑ ንስማ። ከቀድሞ ባልደረባዬ አዲሱ አበበ ጋር ነበር ጋሽ ተስፋዬን ያነጋገር ነው። አዲሱን ለናፈቃቸው የመጽሔት አድማጮች ሌላም መልካም አጋጣሚ ይሆናል ብዬ ተስፋ አድርጋለሁ። አሁን ወደ ምልልሳችን ነው። ጋር ተስፋዬን ለማስተዋወቅ በጣም ብዙ ርዕሶችን መንካት አለብን። ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ፣ ዲሬክተር፣ መምህር፣ ተርጓሚ እንኳን ደህና መጣ ያልገባበት የሙያ መስክ ያረገጠው መድረክ የለም። ከሁሉ በፊት አንተ እያልን የማቅረባችንን ያህል የህዝብ ሰውነህና አንተ ብንልህ ቅር አይልህም? ምንም ቅር አይለኝም። ከአንቱታው አንተው ይሻላል። አንቱ ተ አይጥ ማለት ነው በኦሮምኛ አንተን ምናልባት ከአንተን ማሳልፍ ለሌሎች እንጠቀምበታለን። እንግዲህ ከዚህ ምክር በኋላ እውነት ነው። እንደውም አሉላ ብዙ ጊዜ ሰዎችን አንቱ እያለ ያስቸግረኛል። አረ እባክህ እባክህን እለዋለሁ። ልክ ነው ግን ጋሽ ተስፋዬን ይዘው እንደዛ ማድረግ የሚቻል አይመስልም። እና ዛሬ አላስቸገርም። በጣም ደስ ይለና በድጋሜ ስናገኘ ከዚህ ቀደም አንድም እዚህ መጥተ ሌላም ደግሞ በስልክ ባጫጭሩ ናገኘ ነው። የቲያትርና የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኘሃለን። አዲሱ እንዳለው ታዲያ በአካል ተገኝተ ይበልጡን ደግሞ ስለ ስራና ሕይወትህ የምንነጋገርበት የመጀመሪያ አጋጣሚ ነው የዛሬው። አዲሱ ከዋናው ጉዳይን ጀምር። መልካም እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝታ አይተሃልና መነሻ የሚሆነን እሱ ነው። በእንኳን ደስ ያለህ ልጀምር። ለምን እንኳን ደስ ያለ እንዳልኩ አንተም ታብራራለህ፣ ወደ ኋላም አድማጭ ነገሩን ያገኘዋል ብዬ አስባለሁ። ልክ ነው ሀያ ሶስተኛው የማህበረ ግዩራን ዘረ ኢትዮጵያ በዚህ በአሜሪካን ሀገር የሚገኘው የሽልማት ድርጅት ሲድ የዘንድሮ ተሸላሚ ነበርክ የዕድሜህን አብላጫ ጊዜ ኪነጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ ክብርና ሽልማት ተምርጠህ ከሁለት ሳምንት በፊት በነበረው ስነ ስርዓት ላይ የተገኝች ተከታትዬ እያለሁ በቅድሚያ እንኳን ደስ ያለ በአምላክህ ልበል። ሲድ አሁን ለሽልማት ቢያበቃህም ከሙያህና ከብቃትህ አንጻር እንደውም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው በተለይም ደግሞ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከእነ አክሊሉ ሀብተወልድ ጋር አብረህ መታሰብህ ደስ ይላል። ሆን ታሪካዊ ነው እና ምን ተሰማ? የአጋጣሚ ነገር ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ታላቅ ጠቅላይ ሚኒስትር ስቴትስመን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ እና እሳቸው በሚዘከሩበት እና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው። ለእኔ ብቻ ሳይሆን ከእኔ ጋር ሌሎችም በዚሁ ከእሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይህንን ሀያ ሶስተኛውን የሽልማት በዓልም ልዩ በጣም የሚያደርገው የእሳቸው ፖስት ሂውመስሊ ድህረ ሞት መዘከር ስለሆነ እኛ አገር ሞተ ሞተ ነው ተረሳ ተረሳ አይነት ነገር እየሆነ ነው እና እሳቸው ስልሳ ስድስት ስልሳ ሰባት ዓመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ ዓመታት አልፈዋል እና መታሰባቸው እና መሸለማቸው ለሲድ ማህበረ ግዩራን ማህበረ ግዩራን ዘራ ኢትዮጵያ ነው። ጥሩ ትርጉም ነው። ምን ማለት ነው ለመሆኑ? ግዩራን የግዝ ቃል ነው፣ ስደተኛ ማለት ነው ብለውኛል። ግዝ የሚያውቁ አላ። በስደት ያሉ ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው። ዳያስፖራ የሚለውን ነገር ለማለት ነው። አዎ፣ ጥሩ ትርጉም ነው። ቀደም ሲል ያልከው ግን እኛ ሀገር እዚህም ይኖራሉ። አንድ ጊዜ ሞተ ሞተ ነው። ከሞተ ሰው አይታሰብም። ትልቁ ነገር አሁንም እዚህም ኢትዮጵያም እየተለመደ ነው፣ በሕይወት ያሉትን ለሀገርም፣ ለወገንም አስተዋጽኦ ያደረጉትን ሰዎች እውቅና የመስጠት የመሸለም ነገር ተጀምሯልና አሁን እንዳንተ አይነቶቹን ታላላቅ ኢትዮጵያውያን በሕይወት እያሉ ማሰብ ተገቢ ነውና በአክሊሉ ጊዜ ሲድ አልነበረም ወይም ሌላም እንኳን ሲድ ሌሎችም አልነበሩምና ግን ማስታወሳቸው እነሱንም ያስመሰግናል። ዋናው ግን በህይወት እያሉ መሸለሙ ነው ጥሩ ነገር እና፣ በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ። የቀደሙ ሰዎች አንተን የሚያውቁ፣ የሚያከብሩ፣ የሚያደንቁ ታገኛለህ። እዛች አዳራሿ ውስጥ የነበረውን ስሜት አሉላም፣ እዛ ነበር ያክልበታል። ምን ስሜት ነበረ? ያኔ እንግዲህ ቅድም እንዳልከው ጸሐፊ ትእዛዝ አክሊሉ ሀብተወልድ ጋር መሸለሙ ትልቅ ስሜትን የሚሰጠኝ ፣ ልዩ ያደርገዋል አደረገው ሁናቴውን። ከዚህ በተረፈ ደግሞ ከኔ በፊት የተሸለሙና ዛሬም በዛን እለትም ከኔ ጋር የተሸለመ የኔ ሙያ ሰዎች አሉ። ለማስታወስ ያህል ለምሳሌ ጸጋዬ ሎሬት ጸጋዬ ገብረመድኅን ተሸልመዋል። የዓለም ፀሐይ አልነበረችም እንጂ እዛ ላይ እሷም ተሸልማለች ይመስለኛል። ሁ በዛን እለት ደግሞ ታማኝ ነበረ። እነዚህ ሁሉ የሙያዬ ተጋሪዎች ናቸው እና ጸጋዬ በኔ እድሜ ያለ ሰው ነው የነበረው እነዚህ ደግሞ ታናናሾችና ደግሞ ከኔም ትንሽ የቀሰሙ ናቸው እና ከእነሱ ጋር ያለፉ አልፎ እነዚህ ደግሞ ያሉትም አብረውኝ በህይወት ከእነሱ ጋር ሆኜ ለመሸለም መብቃቴ እንደ ድልድይም አይነት ነገር አድርጌ ራሴን ተመልክቼዋለሁ እና ልዩ ደስታ ነው የተሰማኝ ልበለው። እንግዲህ ሰዎቹ ግዩራኖቹ ናቸው ናቸውዩ ከሽልማት ድርጅት ወደ ስራዎችህ እናምጣ። ቀደም ብለን በመንደርደሪያው እንደጠቀሙ ነው በርካታ ስራዎችን የሰራ እንደ አንዳንዶችም ገለጣ የስራዎችህን ቁጥር እንኳን አታስታውሳቸውም። በጣም ቀለል ከሚለኝ ምናልባትም የአንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከቲያትርና ከሙዚቃ ወጣ ወዳለ ርዕስ ልብሳይደት እና ኦመር ካያም በህይወት ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። የአገጣጠም ስልቱንም ተከትለህ የራስህን ስራ መጽሐፍ አሳት ማውጥ እስኪ እናውራ ስለ ዑመር ኸያም። ዑመር ኸያም ሌላ ሰው እንዲያው በህይወቴ ውስጥ የተጫወተ ሚና ቢኖርተ በዚህ በኪነ ጠበቱ በኩል ሼክስፒር ነው። እንግዲህ ሼክስፒርን አልቀዋለሁ ከዑመር ኸያም የበለጠ ነገር ግን ምስራቅ ደራሲ በመሆኑ ይህን ያህልም ደግሞ በካሪኩለም ውስጥ የለም። እኔ በተማርኩበት ከሪክለም ውስጥ ያልነበረ ሰው እንዲሁ በጥ ጠቀስ የሚል ሰው የነበረና በኤክስትራ ሪዲንግ ኤክስትራ ከሪክለም ሪዲንግ ያገኘሁት ሰውና የተዋወቁት ነው። ዑመር ኸያም እና እንትኑ ማረከኝ እ ፍልስፍና ነው። ድፍረቱ እና እሱ ሙስሊም ሆኖ ንብላ፣ ንጠጣ፣ ነገ ነንናሙት ሲል ያው ግእዙም ይላል ንብላ ንስተ የሰመን መውት ነው የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲክሽን ነው ው አልጀብራ ነው፣ አስትሮሎጂስት ነው። ቆጠራ ድብትርና ነገር ሳይሆን ሳይንሳዊ የሆነው ትልቅ ሰው ነው። በአንድ በኩል የሳይንስ ጭንቅላት፣ በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም አይገባኝም፣ ግን ወደ ኪነጥበቡ ሲሄድ ግሩም ነው። በአጫጭር ስንኞች የሩብአያት ነው የሚባሉት። የኦመር ሃያም ሩባያት ይባላል። የተስፋዬ የገሰሰ ሩባያትም ተፈጥሯል። ሶስቱ ግን ይንደረደርና የመጨረሻዎችን ስንኞች የሚመታ ማለት ነው ሩባያቱ እና እንደዛ። ሁሉንም አድርጌ አልገጠምኩትም እኔ በወልግጥም ነው አብዛኛውን። አንዳንዶቹን እንደ ሩባያቶች ምሳሌ ያደረግኳቸው ትርጉሞች አሉ። ከዚህ የበለጠ ግን ከሁሉ የበለጠ እንዳልኩ ፍልስፍናው ነው፣ ድፍረቱ እግዚአብሔርን ይጠይቃል። አንተ ሁሉን ነገር ሰሪ ችሎታ ያለህ ሆነህ ለምንድነው እንደዚህ ሲሰራ ዝም የሚለው የሚል አይነት ነገርና ይጠይቀዋል። ደግሞም ደግሞ ቡራኬውን ይመለከትና ደስታውን ደሞ ያንኑ ያህል ደግሞ ይሄ ስሜት ርስህቱ ይገልጻል። እነኝህን ነገሮች በማድረጉ በውብ ሆነ ቋንቋ ነው እንግዲህ እኔ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ እሱን አውቄ ሳይሆን ፊትጀራልድ የሚባለው ኤድዋርድ ፊትጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው ኦመር ሃያም ራሱን ዓለም ላይ እንዲታወቅ ያደረገው እና ኤድዋርድ ፊትጀራልድ እንግሊዝኛ ግጥም ስላገኘ ወይ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አዋቂና ሀብት የነበረውና ጊዜ የነበረው ይህን ነገር ለማጥናትና ፊትጀራል እና ጥሩ አድርጎ ጊዜ ፈጭቶ የሰራው ነገር ነው። እና በዚህ ምክንያት በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ጋር ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የኦማር ከያምን የሱፊ ፍልስፍናም ጭምር ነው ያለበት፣ እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል ፊትጀረል። እና የዓለም ሰው ነው የደስታ ሰው ነው። እና ያን ደስታና ቅደም ያልኩት ትፍስህትን ለመግለጽም ስለቻለ ነው። ፍቅርም አለበት እኮ እዛ ላይ። እና ታዲያ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልሱፍና ያለበት ለራሴ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያዊ መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትጀሮልድ ውስጥ ኦመር ሀያም ተወለደ በእንግሊዝኛ ተስፋዬ ገሰሰ ደግሞ በፊት ጀራልድ ውስጥ እንደ ኦመር ሀያም እንደገና በአማርኛ ወለደው ብሎ ጽፏል ይሄ ምናልባትም አንድ ትልቅ ጥያቄ ልናነሳ ይጋብዛል ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በቋንቋ ሽግግር ውስጥ የሚፈለጉ ሀሳቦች ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀድም እንደገለጽከው የዑመር ኻያምን የህይወት የመጠየቅ ፍልስፍናውን፣ አስተሳሰቡን፣ ነጻነቱን፣ ቅድም ስለ ህይወት ያሉትን ምልከታዎች በሙሉ ማሻገር ተችሏል። በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ በአማርኛ ደግሞ እንደገና መምጣት ችለዋል። እስኪ ስለ እሷ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና ኦ አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ የሚመደረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከ ቅርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። ብዙዎች እነ ሞሊየር፣ እነዚህ ራሲን አሉ። ከእነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይህም ቢሆን ስታንዳርድ የሆነው ቋንቋ አለ ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። እና ለጊዜው በስላንግ ፎርም የሚመጡ ጨርቆስኛም እንደዚህ የሚባል አይነት ነገር ለምሳሌ አለ አራዳ ቋንቋ። እና እሱ ጊዜያዊ ነው፣ ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይተኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋስውም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በምወሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው። ግዕዝ ቃላት ተጠቅሜያለሁ። ይህን ያህል ብዙ ግዕዝን ባላውቅ አንዳንድ የግዕዝ ቃላቶችን አስገብቻለሁ፣ ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው። ትርጉሙ እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል። እና ሥነ ጽሑፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የሥነ ጽሑፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው። አማርኛ በእሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስቡ ከግዕዝ ወስዶ የራሱንም ሰዋስቡ ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል። ለጸጋዬ በር የከፈቱ ዕለት እነሱ ናቸው። አንገጹ እንግዲህ ጸጋዬ ደግሞ እኔም እ ጸጋዬ ይህን ሐምሌትን ማክቤትን ከተረጎመ እኔ የማር ኸያምን እንዴት ያቅተኛል? በአሁን ደግሞ ሶኔቶቹን መወድሶቹንም ሞክር ያለው እና ይሄ ነው እንግዲህ። ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው። ለአዲስ ተርጓሚዎች ይህም መንገድ ለሚከተሉ በሚረዳ መልኩ ገፍቼ አንድ ጥያቄ ላስከትል። አሁን መሰረቶቹን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋው የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ። ለዛ ቋንቋ የራሱ እስኪ መስል ድረስ አሁን ኦመር ሀያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡ ጥልቀቱን ምጥቀቱን ከራሳችን ጋር በምናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱንም መረዳት፣ ከዛ ደግሞ በአገሬው ባህልና ልማድ ሰዎች በቀላሉ በሚረዱት መልኩ መውረስ፣ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጥቅ። አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ልታብራራው። ለዚህ ምሳሌ እንግዲህ ጸጋይን ብወስድ ይቻላል፣ እርግጥ ከበደ ሚካኤልን አንዳንድ ስንኞቹን ለመጥቀስ ይቻላል። አንድ ስንኝ ልውሰድ፣ የጸጋዬ ገብረመድኅንን ማክቤት ይሄ ቱሞሮ ንቱሞሮ ንቱሞሮ የሚለውን መነባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁ አቀላችሁ ይዛችሁት ሊሆን ይችላል። አሁን ጸጋዬ እንዴት አድርገው ነው የሚተረጉሞችን፣ የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮ ንቱሞሮ ንቱሞሮ የሚለው መነባንብ ከማለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤት መቤት ሆይ ማክቤት ሞታ ሳያረዱት ነው ይህንን ቱሞሮን ቱሞሮ የሚለውን መነባነብ የሚጀምረው ከተረዳ በኋላ ማክቤት ሽ ሹድ ሀፍ ዳይት ሂር አፍተር ሩድ ሀፍ ቢን ታይም ፎር ሰች ወርድ ብሎ ነው መግቢያውን ቱሞሮን ቱሞሮ የሚለው የሚከፍተው። ጸጋዬ የምንድን ነው የሚለው? ሞቷም እረፍቷም ከእንግዲህ በኋላ ነበሪ። ጊዜው ሲመቻች ለዋይታና ለአዋይ ው እንግሊዞች አበር ስቴፍ ልብ ነው። ትንሽ ነገር ናት። ውዳፍ ቢን ታይም ፎር ሰች ወርድ ነው ያለው እና ያቆማት ሼክስፒር። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜ ሲመቻች ለዋይታና አዋዋይ፣ እኛ ጋር ዋይ ዋይ አለ። አዋዋይም ደግሞ ለቅሶ መድረሱ መቀመጡ። እንግዲህ ተመልከት፣ ይሄ ሼክስፒር ውስጥ የለም። አንዲት እንትናት ያለች ወደ አማርኛው በሚመጣ ጊዜ ይህንን አደረግ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት። ይህንን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ፣ ሁለተኛ ያንን የሚተረጉመው መጀመሪያውን ቋንቋ ሶርስ ቋንቋውም በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋ ይህን ስሜት ለማምጣት ብዜ ላይ አርቲስት መሆን አለበት። ይህንን ይዞ ነው መሰርጎ ማለት ይህም ደግሞ ትልቅ ችሎታን ይጠይቃል። ትልቅ ኮሚትመንትም ይጠይቃል ና በሀሳብ ብዙ መቆየት አለበት በአንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተ የምትሸጠ ሽጠው ነገር እንደ ጋዜጣ ጋርፖርቲንግ አይነት ነገር አይደለም። አዲሱ ተዋናዩን ተስፋይን አግኝተናል። በጣም ውስጥ ና ወደ ቲያትሩ ሄድ መርካ ያም ሳይሰርቀን መጠቅ ያለ ነገር ነው ያወራችሁት ጋ ተስፋይ ራሱ መድረክ ላይ ያለ አክት እያረገ ነው የሚመስለው። የጋ ጸጋዬን ሁኔታ ሲገልጥ ስለ ትውልድ ቅብብል እንድታወራ ነው የምፈልገው ከአንተ በፊት የነበረው አሉ፣ ያንተ ዘመን አሉ፣ ካንተ ደግሞ መለስ ብለው የመጡት አሁን እናለም ፀሐይ ነገትነት፣ ከዛ ደግሞ አሁን ልጆቹ አሉ እንደነሽ መለስ ሰሩ ለማይ ይሄን የትውልድ ቅብብሎሽ እስቲ በተመለከተ ትንሽ ንገረን። እዛ ውስጥ ሁሉ አልፈሃል ነው ምንም እናቃለን፣ ግን እስቲ በዛ ውስጥ ስላለፍ ከአንተ አንድ ደረጃ ወደኋላ ኋላ ተመልሰህ የአንተንም ዘመን ይዘህ ንገረን። በጣም ትልቅ ጥያቄ ነው። የጠየቃቸው የሚፈትነኝ ነው ነገሩ። በአንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅርስ ሲተውና ሲናቅ እና ሲበረዝ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን የጃዙም ሆነ ይሄ ፖፑ እና ሬጌው ከነበረው ጎፈሬ ጎፈሬ ሳንሲንቆና ክራር ፋኖ እና ዋሺንግተን ጋራ ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኛ፣ ቅርስ ነው ያው አሁንም ውይይት በኋላ በቃ ከቀድሞ ባልደረባ የአዲሱ አበበ ጋር በመሆን በሳምንቱ መጀመሪያ ከዚህ ዓለም በሞት ከተለየው ከአንጋፋው ከያኒና መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ጋር በጊዜው ወደ ስቱዲያችን ብቅ ባለበት ነበረን የመጀመሪያ ክፍል ቆይታ ይህን የመሰለ ነበር። አድማጮች፣ ይህን ጨምሮ ተከታዩን በድረ ገጻችንና በፌስቡክ ገጻችን ላይ ስለምናኖር ሙሉ ቃለ ምልልሳችንን ከዚያ ታገኛላችሁ። አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በታሪክ ማስታወሻው 60 ዓመታት በምናብ ጉዞ ወደ 1953 ዓመተ ምህረት ሊያጓጉዘን ለምሽቱም ያሰናዳውን ቅንብር ይዞ ቀርቧል። እንዴት ሰነበታችሁ? ከወቅቱ የሀገራችን ተጨባጭ ሁኔታዎች ትንሽ ወጣ ባለ መንገድ አልፎ አልፎም ቢሆን ሊታለፉ የማይችሉ የታሪክ አጋጣሚዎችን እያስታወሱ መጨዋወቱ ባለፈውም ሆነ በአሁኑ ላይ ግንዛቤ ለመውሰድ ይረዳል የሚል እምነት አለኝ። ጨዋታን ጨዋታ ያነሰዋልና ለዚህ ደግሞ መነሻ የሆነኝ ልክ የዛሬ ስድሳ ዓመት በነጀነራል መንግሥቱ መንግስቱ ነዋይ የተካሄደው መፈንቅለ መንግስት ነው። ልክ በዚህ ወቅት መቼም በቀዳማዊ ኃይለ ስላሴ መንግስት ላይ የመፈንቅለ መንግስት ሙከራ ያላደረገ አልነበረም። ራሳቸው ንጉሠ ነገስቱ እንኳ መሳፍንትና መኳንንቱ በስራቸው ላይ ችግር ቢፈጥሩባቸው አንዳንዶቹን ከስልጣን ለማስወገድ ሲሉ ራሳቸው በራሳቸው ላይ መፈንቅለ መንግሥት የማካሄድ ሐሳብ እንደነበራቸው በወቅቱ ይወራ ነበረ። ከደህንነት ኃላፊው ከኮሎኔል ወርቅነህ ገበየው ጋር ሆነው ማለት ነው። በሌላ በኩል ደግሞ የራስ አበበና የጀነራል መርድ መንገሻ የሜጀር ጀነራል ሙልጌታ ቡሊ እንዲሁም የተማሪው ንቅናቄ የጦሩ የሌሎችም እንደዚሁ የመፈንቅ ለመንግስት ሙከራዎች የቀዳማዊ ኃይለ ስላሴን መንግስት ፋታ እንዳልሰጡት ይታወሳል በተለይ የነ ጀኔራል መንግስቱ ነዋይ መፈንቅ ለመንግስት መፈንቅ ለመንግስቱ ከመካሄዱ አንድና ሁለት ዓመት ቀደም ብሎ እንደው በዘፈን ጭምር ነበር ይነገር የነበረው ከተማው ሁሉ ስለ መፈንቅ ለመንግስት ያወራ ነበረ ለማለት ይቻላል። በተለይ ጄኔራል መንግስቱ በመኖሪያ ቤታቸው ከአውሮፓና ከአሜሪካ ተመልሰው የመጡ ወጣት ተማሪዎችን ትምህርታቸውን የጨረሱትን ማለት ነው ሰብስበው ማታ ማታ ድምፃዊውን ተወዳጁን ካሳ ተሰማን ክራር እያስደረደሩ ግጥም እየተሰጠ ይዘፈን ይጨፈር እንደነበረ ይወሳል። አታመንታ ጽጌ ዲቦ ለማሳተም በዝግጅት ላይ ባለው መጽሐፉ እንደገለጠው እንጫወት እንጂ እስኪነጋሌቱ፣ እኔም እኔ ምን ቸገረኝ፣ የእኛ ነው መንግስቱ እየተባለ ካሳ ክራር ይደረድራል፣ በዚያ ወርቃማ ድምፁ ደግሞ ያንጎራጉራል። እና ይሄ ወሬ ቤተ መንግስት ሳይደርስ ይቀራል። ግን ቀደም ብሎ ምንም የተደረገ ነገር አልነበረም፣ እና በዚህ የተነሳ ይህንን በስፋት ለወደፊቱ እንደማጫውታችሁ ቃል ገብቼ ልክ የዛሬ ስድሳ ዓመት በታላቁ ቤተ መንግሥት ይሰሩ የነበሩትን የሰማንያ ዘጠኝ ዓመቱን የዕድሜ ባለጸጋ ግራዝማች በለጠ መንገሻን ለመሆኑ እንደው ጃን ሆይ ስለ መፈንቅለ መንግሥት አንዳንድ ነገር አይሰሙም ነበር? ይቆርጡስ ነበር? ጃን ሆይ አንዳንድ ጊዜ እንዴት ነበር ባህሪያቸው? አልኳቸው። ግራዝማች በለጠ መንገሻ ወንድሜ ምን አለኝ? አንተ መንግስቱ ነዋይን፣ ጽጌ ዲቡን፣ ወርቅነህ ገበየሁን ሻሩ በልና ንገር አለኝ። ለጃን ሆይ ለጃን ሆይ አለ እንዴ። ምን ብዬ ነው የምናገረው? ምን ምን አየሁ ብዬ ልናገር ነው አልሁት። መፈንቅለ መንግስቱ ከመካሄዱ በፊት ነው፣ በኋላ በጥቅምት በታህሳስ ሊሆን፣ በእሱ በመስከረም ነው የነገረኝ እሱ። ንገራቸው ይሄንን ንገር አለ። ምን ብዬ ልናገር አልሁት? ስለው የሆና እሳ አባህና የተፈጨ ስጋ በሳህን ይዘው ጃንሆይ በጭልፋ እየጨነፉ ሽቦ ውስጥ ላሉ ወፎች ስጋ ሲረጡ ሲረጩ እነሱ ወፎቹ እየተሻሙ እዚያ ሲበሉ ጃንሆይን እየተከተሉ ይስቁባቸው ነበር። ተናደድኳለኝ። ጀነራሎቹ ጀነራሎቹ እነኝህ ይስቁባቸው ነበር እና በጣም ተናድጃለሁ። እንዲያው ንገር ይሄንን፣ እንዲያው ንገር በልም ነው ይሄ በልማቸው ነው። በውን ነው በውን ነው። እኔ ለኔ ነው ነገር አይለኝ። ይሄን ንገራቸው ለጃንሆይ ያለኝ ይሄ። ምን መላለው ሳቁ ተብሎ እንዴት ይነገራል? ይሄ እኔ እንደልጃንሆይ ያልነግርም አልሁት አልሁት፣ እኔ አልነግርም አልሁት። ዝም አልሁና በኋላ አርፍ የብቀመጥስ፣ በኋላ ተመለሱና መጡ፣ ጃንሆይ ተመለሱ። ተዚያ ሄድሁና፣ ወላ ጃንሆይ እኔ ተሳስቼ ነው፣ ወንድሜ ግን እንዲህ ብሎ ነበር አልሁና ወርቅነህ ገበየሁን፣ ጽጌ ድቡን፣ መንግስቱ ነዋይን፣ ወርቅነህ ገበየሁን ሻሩ በልና ንገር አለኝ። ይህንን ደግሞ እንደዚህ ምን አየህ ብለው እንደዚህ ያለ ለወፎች ስጋ ሲሰጡ በኋላቸው እየሳቁባቸው አይቼ ነው ብሎ ነገረኝ። ይህንን ሲል ምን ማይረባ ነገራቸው ብሎ ነበርዋ፣ ንገራቸው ብሎ ሲለኝ ይህንን ተሳስቼ ሳልነግረው ቀረው አልኋቸው። የሆነ አላ የሆንም የምንል እኛ ነን፣ አንተ የተላከው መናገር ነበረብህ ወስላት አሉኝ። አይ፣ አመሰግናለሁ ግራዝማች በለጠ መንገሻ። የዚህን ተከታይ በሌላ ጊዜ ይዤ ቀርባለሁ። ደህና ሁኑ። ንጉሥ ያክሌሉን ለዝግጅቱ አመሰግናለሁ። አሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሚሶስት ሰዓት እስከ አራት ሰዓት በ22፣ 25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገሰኞ ከሚሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ አሁኑ በዚሁ የተሰናበትኩ ሰላም፣ ደህና አደሩ።